ሰላም፣ እንደምንሰምታችኋል የዋዜም አድማጮች። በዛሬው የምዕራፍ አንድ ፕሮግራማችን አንድ የልብ ወለድ መጽሐፍ እንዳስሳለን። የመጽሐፉ ርዕስ ሰልፍ ሜዳ ይሰኛል። ደራሲው ግርማ ተስፋው ነው። አዘጋጅ የማቀርብላችሁ መዝገቡ ኃይሉ ነኝ። አብራችሁን ቆዩ በወቅቱ የነበረውን ሁኔታ ለመረዳት እድሜና አጋጣሚ የፈቀደልን ሁሉ እንደምናስታውሰው የ1983ቱ የመንግስት ለውጥ አቅራቢያና በለውጡ ማግስት የዓለም ፍጻሜ እንደደረሰ የሚሰማበት ወቅት ነበር። በወቅቱ ይፈጸም የነበረው ክስተት ሁሉ ሃይማኖታዊ ትርጉም እየተሰጠው፣ ከቅዱሳት መጽሐፍት ድጋፍ እየተፈለገለት የትንቢት ፍጻሜ ተደርጎ ሲተረጎሙን መስማት በዚያም ወቅት የተለመደ ጉዳይ ነበር። ልዕለ ተፈጥሯዊ የሆኑ ክስተቶችም እየተፈጠሩ እንደነበር ከዚህም ከዚያም ይሰማል። ድንግል ማርያም ታየች፣ እሳት በዚህ ቀን ከሰማይ ይወርዳል፣ ዘንዶው እንዲህ ያደረገ፣ ሐሳዊ መሲህ ተገለጠ፣ 666 በዚህ አይነት ልብስ ላይ ተገኘ፣ አርማጌዶን፣ አውሬው እና ብዙ እሱን የመሰሉ ጉዳዮች መንፈሳዊ ባልሆኑም ጋዜጦች ሳይቀር ዋነኛ ወሬዎች ነበሩ። ብዙ አማኞች ሃይማኖታቸውን እያጠበቁ በየጸሎት ቤታቸው እግዚኦ ሲሉ ብዙ የማያምኑም ሰዎች የምጽዓቱን መቃረብ አምነው ወደ የቤተ እምነቱ ሲሄዱ ማየት የተለመደ ድርጊት ነበር። ለምድና ሰንሰለት የታጠቁ ፀጉራቸውን የንዠረገጉ፣ በኢትዮጵያ ሰንደቅ ዓላማ የደመቁ ባህታዊያን ሰባኪያንን እዚህም እዚያም ማየት የዕለት ተዕለት ገጠመኝ ነበር። በወቅቱ እንዲህም ተሰምቷል። ዘመኑ ቀርቧል ንስሐ ግቡ የሚለውን የባህታውያኑን ማስጠንቀቂያ የሰማ አንድ ወጣት በስብከቱ ልቡ ተነካ ራሱን ለንስሐ እያዘጋጀ ጉዳዩን ለእናቱ ለማማከር ሙከራም አደረገ እማዬ አረ ምጽአቱ ቀርቧል እየተባለ ነው ይላቸዋል ድንጋጤውን እየገለጸ እናቱ ግን እሱ የሰማውን ያህል በጉዳዩ አልደነገጡም አረ ተወኝ ልጄ የመንግስቱ ነዋ የግርግር ጊዜም እንዲሁ ሲባል ነበር ብለው ጭንቀቱን ከፈሉለት የግርማ ተስፋው ሰልፍ ሜዳ ሳንወድ በግዳችን ወደዚያ ዘመን ተመልሰን እንድናስብና ምን ስንሰራ እንደነበረ እንድናስታውስ የሚያደርግ የልብ ወለድ ስራ ነው። ግርማ ከምናቡ ያወረዳት ሰልፍ ሜዳ ሰፈራችንን፣ ባህታዊ ሰይፈም፣ በየመንገዱ ሲያስደነግጡን የከረሙትን ባህታውያን ዘበነ ባገሩም፣ በአንድ ጀንበር ካብዮት ጥበቃ ጓድነት ወደ ሰላምና መረጋጋት አባልነት የተቀየሩ የሰፈራችንን ነፍጥ አንጋቾች ያስታውሰናል የሰልፍ ሜዳም ግርግር ለስኳሩም ለጋዙም ለዳቦም የምንሰልፍባቸውን የቀን ሙሉ ሰልፎች በአይነ ህሊናችን ያመጡብናል። እዚህች ሰልፍ ሜዳ ውስጥ ብዙዎች ከቁብ የማይቆጥሩት አንድ ሰው ኖረ ኑሮ ካሉት በሚል አዘኔታ የሚገለጸውን የዚህን አስገራሚ ሰው አጭር ታሪክ ታሪኩ የሚባል ስዕል የማይችል ግን በአንደኛ ደረጃ ትምህርት ቤት ውስጥ ስዕል የሚያስተምር መምህር ተረከው። የእግዚር ቀልድ አያልቅም ተብሎ ከመሳየም ለጥቂት ተርፎ ታሪኩ በሚል ስም የሚጠራው ተራኪያችን የአብዮት ተስፋ በተባለ አንድ ትምህርት ቤት ውስጥ ስዕል አስተማሪ ነው። ሰልፍ ሜዳ ተወልዶ ያደገው ታሪኩ የሰልፍ ሜዳንም የገጸ ባህርያቱንም ታሪክ እርሱ በሚያይበት መንገድ እንድናያለት አድርጎ ይተርከዋል። ከገጸ ባህርያቱን መካከል ማዕከላዊውን የትረከውን ድር የሚያጠነጥነው ንጉሴ ጥጋቡ ላይ ነው። ንጉሴ ጥጋቡ ለታሪኩ እንደታየው ሁሉ በእርግጥም በጣም አስገራሚ ሰው ነበር። ታሪኩና ንጉሴ የተገናኙበት አጋጣሚም በመጽሐፉ ውስጥ አስደንጋጭ ትረካን ይዞ ቀርቧል። ንጉሴን ለመጀመሪያ ጊዜ ያገኘው በአያቱ ምክንያት ነበር። የሚጥል በሽታ የሚያሰቃየው የክርስትና ልጃቸው መፍትሄ ይሆናል ብሎ ያመኑበትን አንድ መድኃኒት እንዲያፋልጋቸው በማሰብ ዛፍ ቆራጭ ሲያፈላልጉ ንጉሴን ያገኙታል። ንጉሴ ከወፍጮ ቤት አስፈጭነትና ተሸካሚነት በተጨማሪ ዛፍ ቆራጭም ስለነበረ ለበሽታው መድኃኒት ይሆነኛል ብለው ያሰቡትን ገመድ እንዲያገኝላቸው ጠየቁት። ተራኪው እንዲህ ይለናል። እንዲህ ነበር ንጉሴን ለመጀመሪያ ጊዜ ያወቅኩት። አያቴ ሰው የታነቀበትን ገመድ ፈልጎ ቢያመጣላቸው ጉርሻ እንደሚሰጡት ነግራውት በመቆመበት ጥለነው ሄደን ሄድን። ግራ ሳይገባው አልቀርም። የወፍጮ ቤቱ የግቢ በር ላይ ቆሞ ለብዙ ጊዜ ሲመለከተን መለስ ቀለስ እያልኩ አየው ነበር። ወደ ቤታችን በመጡ ቁጥር ይጠይቁኛል። የግዜር ቀልድ አስፈጩ ዘንድ ሄድ ራሴን በአዎን ታወዘውዛለሁ። ሁለት ሶስት ጊዜ ሰው ራሱ የገደለበትን ገመድ አግኝቶ እንደሆነ ለመጠየቅ ወደ ትግል ወፍጮ ቤት ሄጄ ነበር፣ አልቀናኝም። የለም ኤዲያ፣ ገመዱም ተረሳ፣ ንጉሴንም ረሳሁት። ለብዙ ጊዜም አልተያየንም። ድሮም ቢሆን ንጉሴን መርሳቱ ሳይሆን ማስታወሱ ይከብድ ነበር ይለናል። ይህንኑ ምስኪኑን ንጉሴን እንደ ሰው ቆጥረው የሚያናግሩትም የሚያዝኑለትም ሁለት ሰዎች ብቻ ሆነው ይታያሉ። አንደኛው የተራኪው ሚና የሚጫወተው መምህር ታሪኩ ሲሆን፣ ሌላኛዋ የቅርብ ጓደኛው እሙ የምትባል የ12 ዓመት ታዳጊ ልጅ ናት። እሙ ገና በጨቅላ ዕድሜዋ ኃላፊነት የተሸከመች መከረኛ ልጅ ነች። ሴተኛ ዳሪዋ እናቷ ደመኞቿን ስታስተናግድ ቤቷ መግባት ስለማትችል ቆሎዋን ሻሽጣ በጨለማ ውስጥ የምትንከላወስ ምስኪን ታዳጊ ልጅ። ንጉሴም እማዳሪያው ከወፍጮ ቤቱ ከመግባቱ በፊት እሷም የእናቷን ስራ እንዳታስታጉል በአንዲት ዛፍ ስር ቁጭ ብለው የሚያወሩ መከራቸው ያገናኛቸው ጓደኛሞች ነበሩ። ንጉሴ ከወፍጮ ቤት ወዛደርነት አንስቶ የሰልፍ ሜዳን ዝናን ያጎናጸፉት ሁለት ክስተቶችም በግርማ ተስፋው መጽሐፍ ውስጥ ተወዳጅ ከሆኑት የመጽሐፉ ክፍሎች ጥቂቶቹ ናቸው። አንደኛው ስታሊን ገዳይ ተብሎ የተወደሰበትና ደራሲው ግርማ እንደ ተምሳሌት የተጠቀመበት የሚመስለው ትረካው ነው። ዝርዝሩን ለአንባቢ እንተወው እንጂ ይህ ከሰው ቁጥር የማይመደብ ሰው ስታሊንን መግደሉ የአጭር ጊዜም ቢሆን ዝናን አጎናጽፎት ነበር። ሁለተኛው አጋጣሚ ንጉሴ እብደት መሰል ድርጊቱ አደባባይ ባወጣው ጊዜ የተከሰተው ነው። ንጉሴ አባትና እናቱን አያውቅም። ለነፍሳቸው ያደሩ አንዲት ባልቲት ተጥሎ ከተገኘበት የቤተ ክርስቲያን ጥግ አንስተው ያሳደጉት መምጫው ያልታወቀ ምስኪን ሰው ነበር። ይህ ታሪኩ በጊዜው ሲነገር ከነበረው የስምንተኛው ሺህ መድረስ ታሪክ ጋር ተገናኝቶ ንጉሴን ስለ ራሱ የተለየ ማንነት ትርጉም ሰጥቶ ራሱን ንጉሥ አድርጎ ብቅ ሲል ይታያል። ባህታዊው ስብከታቸውን ቀጥለዋል። የሊቀመንበሩ የጅብ ሆድ ነው ቀብሩ፣ ሲሉ እልልታው ቀለጠ። ስማ አዲስ አበባ፣ ትላንት ማታ ወደ ሰማይ ተነጥቄ በሰው ሕሊና ያልታሰበ ያልተሰማ ነገር ሰማሁ። ድምፅ እንዲህ ብለ ንገር አለኝ። ሰይፈ ሚካኤል፣ ሰይፈ ሚካኤል፣ ሰይፈ ሚካኤል፣ ታዛዡ ባሪያዬ ሆይ እንዲህ በል። በመጀመሪያ ዘንድ ይወድቃል ፈረስ ያድርጋል። እንደ መልከ ጼዴቅ ዘሩ አይቆጠርም። እንደ ሙሴ ያድጋል፣ ሸክምን ይሸከማል። እልል በኢትዮጵያ ቴዎድሮስ መጥቷል። በርሽን ያንኳኳል በአጠገብሽ ሳታይው መለስ ቀለስ ይላል ብለህ ተናገር ብሎኛል አሉ እልልታው ቀለጠ ከእልልታው ወንዝ አሻግሬ ስመለከት ንጉሴ ቁጭ ሲል አየሁት እንግዲህ እኔም እንደ ጴጥሮስ ተዘቅዝቄ እስክሰቀል ይህን እየተናገርሁ ቅድስት ኢትዮጵያን አዳርሳለሁ በኋለኛው ዘመን ከምስራቅ ይነሳል የተባለው እውነተኛው ቴዎድሮስ ግን ይሄ ነው ማርና ወተት እንደ ሐምሌ ዝናብ ያንጀቀዥቃል አንድ ኩባያ ወተት ለአርባ አባወራ ይበቃል። ፍርድን ከወንበሩ ሳይነሳ በበትሩ የሚያሰፍን ንጉስ ይመጣል። ፍቅርና በረከት ይሆናል። እልልታው ቀለጠ። ይመጣል ማን ያውቃል? መሃከላችንም ይሆናል ብለው ሳቅ ቢጤጣል ሲያደርጉ መመናኑም ሳቃቸውን ተከትሎ በሳቅ ተንከተከቱ። ሰማዩን ቀና ብዬ ያየሁት አሁኑኑ ቴዎድሮስ ከሰማይ የሚወርድ መሰለኝ። የባህታዊ ስብከት ሲያልቅ ሰው በየአቅጣጫው ተበታተነ። አጠገቤ ዳዊታቸውን ይደግሞ የነበረው አዛውንት እንኳ የት እንደሄዱ አላየሁም። ባህታዊ ሰይፈን ጠጋ ብሎ ለማዋራት፣ ቡራኬ ለማግኘት ምእመናኑ ይጋፋል። ንጉሴን በሰው መሃል እየተሽሎከለከ ወደ ባህታዊ ሰይፍ አቅጣጫ ሲሄዳ አየሁት። እንደ ጉንዳን የሚርመሰመሰውን ሰው እየተጋፋው ንጉሴን ተጠጋሁት። ንጉሴ ተራው ሲደርስ ወደ ባህታዊ ቀረብ አለ። ቴዎድሮስ እኛ መሃል አለ ያሉት ማንን ነው ሲል ጠየቀ። ባህታዊ አልመለሱለትም። ዝም ብሎ አዩት። ደግሞ ጠየቃቸው፣ ማን ነው ቴዎድሮስ ያሉት አባቴ? ጌታ የፈቀደው ነው ልጄ፣ እንደ ሙሴ ተጥሎ የተገኘ በእኛ መሃል ያደገ ይሆናል፣ ማን ያውቃል። ንጉሴ አንገቱን ደፋ አድርጎ፣ የት ነው የተወለደው ግን አባቴ? ያ ኢትዮጵያ ነዋ ልጄ፣ ቅድስት ሀገራችን። እንኳ ገብርኤል ይሆን የት ነው ደሞ እርሱ? ባህታዊው ጠየቁት መልሰው። እንጃ አለ ንጉሴ። ሰምቻ ለውቅ ምርሱን ቦታ አሉ ባህታዊ። እዚያ ነው የሚሆነው አለ ንጉሴ። እግዜር ነው የሚያውቀው አሉ ባህታዊው። በቃ ንጉሴም ትንቢቱን ተቀበለ። ቴዎድሮስነትን አምኖ ኢትዮጵያን ሊያድን ሩጫ ያዘ። ግን ሩጫው ለሞቱ ሆነ። አንዲት የሰፈራቸው አሮጌ መኪና ገጭታ ገደለችው። ተራኪውም የንጉሴን ህይወት እንዲህ ብሎ ይገልጸዋል። ነገሩ ነው እንጂ ንጉሴ ሰው ነበር ያል ነው ነገሩን ነው እንጂ ሞተ ያልነው። በአካለ ሥጋ ሲመላለስ ሰው መሆኑን ትዝ ብሎን አያውቅም ነበር። ሰው ሳይሆን የሰው ጥላ ይመስለኝ ነበር። በኑሮ ሳይሆን በሞቱ ሰው ሆኖ ሰው መስሎ ተሰማኝ። ረጅም እድሜ ለሞት ይሁንና፣ ህይወታችን በሞት መኖር ዋጋ ያለው መሰለ። ንጉሥ ጥጋቡ የሰልፍ ሜዳ አንዱ ገጸ ባህሪ ነው። ሌሎች ብዙ ገጸ ባህሪያቱም ቢመዘዝ እንዲሁ የሚያስገርም ታሪክ አላቸው። በዚያ ላይ እዚህም እዚያም የሚገኙት ተራኪው ሕይወትን ማኅበራዊ ኑሮን እና የወቅቱን ፖለቲካ የሚመለከቱ ትረካዎቹ አስገራሚ ናቸው። እጅግ ብዙ ተምሳሌታዊ ትረካዎች በውስጡ በመያዙ የአንባቢያንንም አእምሮ በምን ማለቱ ይሆን ጥያቄ ወጥሮ መያዙ የመጽሐፉ አንዱ ባህሪ ነው። እንደ ምሳሌም አንዱን ትረካ እዚህ ጋር በመጥቀስ ፕሮግራማችንን እናጠቃል። ለዓለም መኩሪያ አይኑን በወጭጫ ጋራ በኩል አሻግራ በምታዘገዝገው ፀሐይ ላይ ተክሎ የታከተ በሚመስል መንፈስ ሌኒንን ተደግፎ ቆሟል። ወደሚያይበት አቅጣጫ አይኔን ወረወሩ። ስስ ደመና ጣል ጣል ካለበት የአዲስ አበባ ውብ የሰርክ ሰማይ በቀር ምንም አዲስ ነገር የለም። አንተ ተነስ እንዳጥለው አልሁት። አልመለሰልኝም። ሌኒን በምናስተምርበት የአብዮት ተስፋ ትምህርት ቤት ዋና በር በስተግራ በኩል የተተከለ በብረት የተሰራ የመፈክር ሰሌዳ ነው። የተጻፈበትም ቀለም እንዲህ ሳይደበዝዝ በሰማያዊ መደብ ላይ በቀይ የተከተበ መማር መማር፣ አሁንም መማር፣ ሌኒን የሚል አብዮታዊ መመሪያ ነበር። በጊዜ ሂደት መማር የሚሉት ቃላት ረግፈው አሁንም ሌኒን የሚል ቃል ብቻ የብረቱ ሰሌዳ ላይ ቀርቷል። የመፈክሩ ቦታም የመፈክሩ ስምም ሌኒን ተብሎ ይጠራል። ሌኒን መፈክር መሆኑ ቀርቶ መጠባበቂያ መቀጣጠሪያ ምልክት ሆኗል። ሶስት ሰዓት ላይ ሌኒን ጋር እንገናኝ ለዓለምና እኔም ሌኒን ጋር እንገናኛለን። ከመቼውም ጊዜ በላይ ሌኒን ዘሞታየኝ እርጅናና መጎሳቆል በሁለመነው ይነበባል። የአንድ እግሩ አጋማሽ በዝገት ተበልቶ ከመዝመሙ የተነሳ ጨርሳችሁ ጣሉኝ እያለ የሚለምን ይመስላል። ክቡራን አድማጮቻችን ለዛሬ ለምዕራፍ አንድ ያደረግነው ነው ዳሰሳ ይሁን ነበር። በሌላ ምዕራፍ አንድ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። አዘጋጅ፣ ያቀረብኩላችሁ መዝገቡ ኃይሉ ነኝ።